የዲደብልዩ ዜና። ጤና ይስጥልኝ አድማጮች። አርስተ ዜናው፣ በቅድሚያ ሱዳን፣ ኢትዮጵያ ባወጣችው መግለጫ ይቅር የማይባል ስድብ ሰንዝራብኛለች ስትል ዛሬ ወቀሰች። ከዚህም ሌላ የኢትዮጵያ ውጭ ጉዳይ ሚኒስቴር ሊክደው የማይችለው ከኢትዮጵያ ወታደሮች ጋር የሌላ ሶስተኛ ወገን ወታደሮች አብረው ወደ ሱዳን መሬት ዘልቀው መግባታቸውን ነው ስትል ሱዳን አሳስባለች። ከአሶሳ ወደ አዲስ አበባ ለሕክምና እርዳታ በአምቡላንስ ሲጓዙ የነበሩ ስድስት ሰዎች መታገታቸውን የአሶሳ አጠቃላይ ሆስፒታልና የቤንሻንጉል ጉሙዝ ክልል ፖሊስ ለዶቼቨለ ዲደብልዩ አረጋገጡ። ሁለት ታጋጆች ሲያመልጡ፣ የተቀሩት አራት ታጋጆች ግን የደረሱበት አልታወቀም። ለፕሬዚደንት ሳልቫኪር የሚሰሩ 27 የደቡብ ሱዳን የፕሬዚደንት ጽህፈት ቤት ሰራተኞች በኮሮና ተዋሲ መያዛቸውን የፕሬዝደንቱ ቃል አቀባይ አስታወቁ። ትናንት ፈረንሳይ ውስጥ አንድ ሱዳናዊ ስደተኛ አንድ የስደተኞች ጣቢያ ኃላፊን በስለት የገደለበት ምክንያት ከሽብር ጥቃት ጋር የተያዘ አይደለም ሲል የሀገሪቱ አቃቢ ህግ ዛሬ አስታወቀ። ዜናው በዝርዝር ሱዳን ኢትዮጵያ ባወጣችው መግለጫ ይቅር የማይባል ስድብ ሰንዝራብኛለች ስትል ዛሬ ወቀሰች። የኢትዮጵያ ውጭ ጉዳይ ሚኒስቴር ሀሙስ ዕለት በኢትዮጵያና በሱዳን መካከል ያለውን የድንበር ውዝግብ አስመልክቶ ባወጣው መግለጫ በሱዳን መንግስት ወታደራዊ ክንፍ እየተናፈሰ ያለው የግጭት ወሬ በሱዳናውያን ወጪ የሶስተኛ ወገን ፍላጎቶችን የሚጠቅም ነው ብሎ ነበረም። የኢትዮጵያ ውጭ ጉዳይ ሚኒስቴር ይህንን ያለው ከቀናት በፊት ሱዳን ከኢትዮጵያ ጦር ኃይል ድንበሬን ተሻግሮ ወረራ ፈጽሞብኛል ስትል ለከሰሰችበት መግለጫ ነበረ። ዛሬ ደግሞ የሱዳን ውጭ ጉዳይ ሚኒስቴር በተራው በሱዳን ላይ የተሰነዘረው ስም ማጥፋትና ለሌላ ወገን ወኪል ናት የመባል ክስ ይቅር የማይባል ስድብ ነው ሲል መላሽ ሰጥቷል። መግለጫው አክሎም የኢትዮጵያ ውጭ ጉዳይ ሚኒስቴር ሊክደው የማይችለው ከኢትዮጵያ ወታደሮች ጋር የሌላ ሶስተኛ ወገን ወታደሮች አብረው ወደ ሱዳን መሬት ዘልቀው መግባታቸውን ነው ሲል መወንጀሉን ሮይተርስ ዜና ምንጭ ዘግቧል። ሮይተርስ አክሎም የኢትዮጵያ ባለስልጣናት በዛሬው የሱዳን መግለጫ ላይ ምላሽ እንዲሰጡት ያደረገው ጥረት እንዳልተሳካ አስታውቋል። ከአሶሳ ወደ አዲስ አበባ ለሕክምና እርዳታ በአምቡላንስ ሲጓዙ የነበሩ ስድስት ሰዎች መታገታቸውን የአሶሳ አጠቃላይ ሆስፒታል እና የቤንሻንጉል ጉሙስ ክልል ፖሊስ ለዶይቼ ቨለ ዲ ደብልዩ አረጋገጡ። ሰዎቹ የታገቱት ሰኞ የካቲት 8 2013 ዓ ም ሲሆን ቦታውም ግንቢ ወረዳ አባሴና የተባለ ስፍራ ነው። የአሶሳ አጠቃላይ ሆስፒታል ስራ አስኪያጅ አቶ ከማለዲን ሀሊፋ ዛሬ ለዶቼ ቬለ እንደገለጹት እግታው የተፈጸመው የሆስፒታላቸው ሰራተኞች አንድ የባጃጅ አደጋ የደረሰበትን ተጎጂ ይዘው ወደ አዲስ አበባ በጉዞ ላይ ሳሉ ነው። የሚገኛ አምቡላንስ ወደ ሁለት ሰአት አካባቢ ነው፣ ከምሽቱ ማለት ነው። እዛ ቦታ ላይ የደረሱ ከዛ በኋላ እንግዲህ ማንነታቸው ባልታወቁ ግሰቦች ነው፣ ግራና ቀኝ አስርስር ሆነው መሳሪ ሙሉ አላቸው። አቁሙ አስቸካይ በቃ ፊት ለፊታቸው ደቅነው አቁሙ፣ መኪና አቁም፣ አቁማሉ። ሶስት ሆኑ ተከፋፍለው ወዲያው አካገብ የአሶሳ አጠቃላይ ሆስፒታል ስራ አስኪያጅ አቶ ከማላዲን ታግተው ከነበሩት መካከል ሁለቱ አምልጠው ከቤተሰቦቻቸው ጋር መቀላቀል ሲችሉ ሌሎቹ አራት ሰዎች ግን እስካሁን የደረሱበት እንደማይታወቅ አሶሳ ለሚገኘው የዶችቨለ ወኪል ነጋሳ ደሳለኝ ተናግረዋል። አድማጮች ዝርዝሩን ከዓለም ዜና በኋላ ከሚቀርበው ዘገባ መከታተል ትችላላችሁ። የኢፌዲሪ የሕዝብ ተወካዮች ምክር ቤት ከፓርላሜንታዊ የ ምርምር ትስስር ተቋማት ጋር በምርምር የተደገፉ ውሳኔዎችን ለማሳለፍ ይጠቅማል የተባለለት የመግባቢያ ሰነድ ተፈራረመ። ምክር ቤቱ ከዚህ መግባባት ላይ የደረሰው ከተለያዩ ዩኒቨርሲቲዎችና የምርምር ተቋማት ጋር ከትናንት ጀምሮ አዲስ አበባ በሚገኘው በአፍሪካ ኢኮኖሚ ኮሚሽን አዳራሽ ሲያካሄድ በነበረው የመጀመሪያ ዓመታዊ የፓርላሜንታዊ የምክክር ጉባኤ ላይ ነው። የምክር ቤቱ ጽህፈት ቤት ዋና ጸሐፊ ዶክተር ምስራቅ መኮንን የሀገሪቱ ህጎች ሲጸድቁ በመረጃና በምርምር የተደገፉ እንዲሆኑ የምርምር ተቋማት ሚና ከፍተኛ ነው ብለዋል። የኢፌድሪ የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ በበኩላቸው የምርምር ስራው በፖለቲካዊ ኢኮኖሚያዊና ማህበራዊ መስኮች ዘላቂነት ያለው ስራ ለመስራት በጣም አስፈላጊ ነው ብለዋል። የሕዝብ ተወካዮች ምክር ቤት በሚሰራው ስራ ደግሞ ውሳኔዎችን ለማሳለፍ በምናደርጋቸው ክርክሮችና በምንወስዳቸው አቋሞች በጥናት ላይ የተመሰረተ በምርምር ላይ የተመሰረተ እና ለቀጣይ ለሀገር ግንባታ ወሳኝ የሆኑ ጉዳዮችን በመረጃ ላይ ተመስርቶ ለመወሰን እጅግ ያስፈልጋል። በስብሰባው የተካፈሉ ምሁራን የመግባቢያ ሰነድ ቀደም ብሎ ቢደርሰን የተሻለ ግብዓት እናበረክት ነበር፣ ተቋሙ ራሱን ችሎ ቢመራ የተሻለ ነው የሚሉና ሌሎች አስተያየቶች ሰንዝረዋል ሲል በስፍራው የተገኘው ወኪላችን ዮሐንስ ክብረ እግዚአብሔር ከአዲስ አበባ ዘግቧል። አድማጮች በመከታተል ላይ የምትገኙት ከዶይቼ ቬለ ዲ ደብሊዩ የሚተላለፈውን የዓለም ዜና ነው። ከ20 በላይ የደቡብ ሱዳን የፕሬዝደንት ጽህፈት ቤት ሰራተኞች በኮሮና ተዋሲ መያዛቸውን የጀርመን ዜና ምንጭ ዲፒ ዘገበ። የጽህፈት ቤቱ ቃል አቀባይ አንቲኒ ዌክ አንቲኒ ለዜና ምንጩ በስልክ እንዳረጋገጡት በጠቅላላው ለፕሬዝደንት ሳልቫኪር የሚሰሩ 27 ሰዎች በተዋሲው ተይዘው ለይቶ ማቆያ ውስጥ ይገኛሉ። በሽታው የተረጋገጠባቸው ሰራተኞች በዋናነት የፕሬዝደንቱ የጥበቃ ሰራተኞች፣ ምግብ አብሳዮች፣ ሹፌሮችና ራሳቸው ቃል አቀባዩም በተዋሲው መያዛቸውን ገልጿል። ፕሬዝደንት ሳልቫኪር በጥሩ የጤና ሁኔታ ላይ ይገኛሉ ያሉት ቃል አቀባያቸው ፕሬዝደንቱ ከሰው ጋር ያላቸውን ግንኙነት በከፍተኛ መጠን እንደቀነሱና ከቤታቸው ሆነው እንደሚሰሩም ተናግረዋል። ደቡብ ሱዳን ውስጥ እስካሁን በይፋ 6417 ሰዎች በኮሮና ተዋሲ መያዛቸው የተመዘገበ ሲሆን 83 ሰዎች ደግሞ በበሽታው ሞተዋል። ትናንት ፈረንሳይ ውስጥ አንድ ሱዳናዊ ስደተኛ የፈጸመው ግድያ ከሽብር ጥቃት ጋር የተያያዘ አይደለም ሲል የሀገሪቱ አቃቢ ሕግ ዛሬ አስታወቀም። ሱዳናዊው ስደተኛ ትናንት ደቡብ ምዕራብ ፈረንሳይ በምትገኘው ፓው ከተማ አንድ የስደተኞች ጣቢያ ኃላፊን በተደጋጋሚ በስለት ወቅቱ ከገደለ በኋላ በሁለት የጣቢያው ሰራተኞች በቁጥጥር ስር ሊውል ችሏል። የ38 ዓመቱ ሱዳናዊ ፈረንሳይ የገባው እንደ ጎርጎሪዮስ አቆጣጠር በ2015 ዓ ም ሲሆን ጥቃቱ በፈጸመበት የስደተኛ ጣቢያ ውስጥ ለተወሰነ ያህል ጊዜ ይኖር እንደነበር አቃቢ ህግ ዛሬ አክሎ አስታውቋል። ከዚህም ሌላ ተጠርጣሪው ጥቃት ፈጻሚ በ2017ና በ2019 ዓ ም በወንጀል ተሳታፊ ሆኖ እስር ቤት ስለገባ የስደት ጥያቄው ውድቅ ተደርጎ ወደ ሀገሩ እንዲመለስ ተነግሮት ነበረ። ሱዳናዊው ስደተኛ ግን ለሚመለከተው የስደተኞች ባለስልጣን ምላሽ ሳይሰጥ ቀርቷል። ይልቁንስ ተጠርጣሪው የመቆያ ጊዜውን ለማራዘም ይረዳኝ ይሆናል ያለውን ማስረጃዎች ለማግኘት ጥቃቱን ወደፈጸመበት የስደተኞች ጣቢያ ባለፉት ቀናት ተመላልሶ እንደነበረ አቃቢ ሕግ ማረጋገጥ መቻሉን ለፈረንሳይ ዜና ምንጭ ኤኤፍፒ ዘግቧል። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮ በኢንዱስትሪ የበለጸጉ ምዕራባዊ ሀገራት አፍሪቃን በኮሮና ክትባት ዘመቻ እንዲደግፉ ጥሪ አቀረቡ። ማክሮ የአውሮፓ ህብረትና ዩናይትድ ስቴትስ ለአፍሪቃ ሀገሮች በተቻለ ፍጥነት 13 ሚሊዮን የክትባት ብልቃቶች መስጠት አለባቸው ሲሉ ትናንት በኦንላይን በተካሄደው ውይይት ላይ ተናግረዋል። በአህጉሪቷ 6.5 ሚሊዮን የጤና ባለሙያዎች ይገኛሉ ያሉት ማክሮ ለእነሱ የሚውል 13 ሚሊዮን የክትባት ብልቃቶች ያስፈልጋሉ ብለዋል። የፈረንሳዩ ፕሬዚደንት የምዕራብ ሀገራቱ እርምጃ የሚወስዱት ግን ገና ከስድስት ወራት በኋላ ከሆነ የአፍሪቃ ሀገሮች ክትባቱን ከቻይና ወይም ከሩሲያ ያገኛሉ ሲሉ አሳስበዋል። ማክሮ ይህ የምዕራባዊ ተሳትፎ የታማኒነት ጥያቄም ነው ብሏል። ይህ በእንዲህ እንዳለ ፈረንሳይን ጨምሮ ሰባቱ በኢንዱስትሪ የበለጸጉ ሀገራት መንግስታት መሪዎች በኦንላይን ባደረጉት ጉባኤ ላይ ለዓለም አቀፍ የክትባት ዘመቻ የሚውል የሰባት ነጥብ አምስት ቢሊዮን ዶላር ድጋፍ ለመለገስ ተስማምተዋል። ይህ ዶችቨለ ነው። አድማጮች አረስተ ዜናው በድጋሚ እንሆ። ሱዳን ኢትዮጵያ ባወጣችው መግለጫ ይቅር የማይባል ስድብ ሰንዝራብኛለች ስትል ዛሬ ወቀሰች። ከዚህም ሌላ የኢትዮጵያ ውጭ ጉዳይ ሚኒስቴር ሊክደው የማይችለው ከኢትዮጵያ ወታደሮች ጋር የሌላ ሶስተኛ ወገን ወታደሮች አብረው ወደ ሱዳን መሬት ዘልቀው መግባታቸውን ነው ስትል ሱዳን አሳስባለች። ከአሶሳ ወደ አዲስ አበባ ለህክምና እርዳታ በአምቡላንስ ሲጓዙ የነበሩ ስድስት ሰዎች መታገታቸውን የአሶሳ አጠቃላይ ሆስፒታል እና የቤንሻንጉል ጉሙዝ ክልል ፖሊስ ለዶቼ ቨለ ዲደብልዩ አረጋገጡ። ሁለት አጋቾች ሲያመልጡ የተቀሩት አራት አጋቾች ግን የደረሱበት አልታወቀም። ለፕሬዝደንት ሳልቫኪር የሚሰሩ 27 የደቡብ ሱዳን የፕሬዝደንት ጽህፈት ቤት ሰራተኞች በኮሮና ተዋሲ መያዛቸውን የፕሬዝደንቱ ቃል አቀባይ አስታወቁ። ትናንት ፈረንሳይ ውስጥ አንድ ሱዳናዊ ስደተኛ አንድ የስደተኞች ጣቢያ ኃላፊን በስለት የገደለበት ምክንያት ከሽብር ጥቃት ጋር የተያዘ አይደለም ሲል የሀገሪቱ ዐቃቤ ሕግ ዛሬ አስታወቀም። ዜናው የእስካሁኑ ነበር። መልካም ቆይታ።